የዩናይትድ ስቴትስ የሲቪል መብቶች ትግል መሪው ማርቲን ሉተር ኪንግ የዛሬ 50 ዓመት ያደረጉትን ይታየኛል ወይም ህልም አለኝ አይ ሃቭ ድሪም ንግግራቸውን ያስታወሰ ሕዝባዊ ሰልፍ ዛሬ ዋሽንግተን ዲሲ ላይ እየተካሄደ ነው። ናሽናል ሞል ተብሎ በሚጠራው የዋና ከተማይቱ ግዙፍ ብሔራዊ አደባባይ ላይ ይህንኑ ዕለት ለማስታወስ በሺዎች የሚቆጠር ሰልፈኛ ወጥቷል። ልክ የዛሬ 50 ዓመት ነሐሴ 22 1955 ዓ ም ወይም በአውሮፓ አቆጣጠር ኦገስት 28 1963 ዓ ም አሜሪካውያን ጥቁሮች ደርስባቸው የነበረውን ጭቆና መገለልና መድሎ በመቃወም ጥቁርና ነጭ እንዲሁም የሌሎች ቀለሞች አጋሮቻቸው ዋሽንግተን ዲሲ የዛሬው ሰልፍ እየተካሄደ ባለበት አደባባይ ላይ ወጥተው የእኩል መብቶች ጥያቄያቸውንና ጩኸታቸውን አሰሙ በተለያዩ የዩናይትድ ስቴትስ ክፍሎች ይደርስ የነበረው መገለልና ጭቆና ጥቁሮች በምርጫዎች እንዳይሳተፉ ወይም ድምፅ እንዳይሰጡ ለሥራ ለመቀጠር ፍትሐዊ ተወዳዳሪነት እንዳይኖራቸው የሚያደርግ የነበረና ብዙሃን ጥቁሮች በበረታ ድህነት ስር እንዲማቀቁ ያደረገ ነበር። ዛሬ ከ50 ዓመታት በኋላ እዚያው አደባባይ ላይ በተጠራው መታሰቢያ ሥነ ሥርዓት ላይ የተደረጉት ንግግሮች ከዚያ ወዲህ ባለፈው መንፈቅ ምዕት ዓመት ብዙ እርምጃዎች መደረጋቸውን ብዙ አዎንታዊ ለውጦችም በአሜሪካ ማኅበረሰብ ውስጥ መመዝገባቸውን አስታውሰዋል። በእርግጥ ብለዋል ታዲያ ተናጋሪዎቹ፣ ዛሬም ቢሆን ገና ያልተፈቱ ችግሮች አሉባት አሜሪካ ከዚህ የዘር ጉዳይ ጋር የተያያዙ። በዛሬው የብሔራዊ አደባባይ ሥነ ሥርዓት ላይ ንግግር ካደረጉ የሲቪል መብቶች ትግል ዘመን መሪዎች መካከል ቄስ አልሻፒሮን አንዱ ነበሩ። የትግሉ መሪ የራሳቸው የቄስ ዶክተር ማርቲን ሉተር ኪንግ ዳግማዊ ልጅ ማርቲን ሉተር ኪንግ ሳልሳዊን ተናግረዋል። ንግግሩ የተደረገበት ትክክለኛው ዕለት ነሐሴ 22 በመሆኑ የፊታችን ረቡዕ የአሜሪካ የመጀመሪያው ጥቁር ፕሬዚደንት ባራክ ኦባማ የሚገኙበትና የሚናገሩበት የቀድሞዎቹ ፕሬዝደንቶች ጂሚ ካርተር እና ቢል ክሊንተንም የሚታደሙበት ሥነ ሥርዓት ይካሄዳል። የሰላማዊ ትግል ስልትን መርተው ትግላቸውን ለድል ያበቁት ዶክተር ማርቲን ሉተር ኪንግ በአውሮፓውያኑ የዘመን አቆጣጠር በ1964 ዓ ም የኖቤል የሰላም ሽልማትን ተጎናጸፉ። ከአራት ዓመታት በኋላ በ1968 ዓ ም ሜምፊስ ቴኔሲ ላይ በነፍሰ ገዳይ ጥይት ወደቁ። ዛሬ ዋሽንግተን ዲሲ ብሔራዊ አደባባይ ላይ እየተካሄደ ያለውን ሰልፍና ስነ ስርዓት ባልደረባዬ ሄኖክ ሰማግዜር እየተዘዋወረ ተመልክቷል። አደባባዩ ግዙፍ በመሆኑ ሄኖክ በቢስክሌት ነው አደባባዩን እየዞረ ያለው። ስልኩ ላይ ይዣዋለሁ፣ የሚያየውን ያካፍለናል። ሄኖክ፣ እንደ ምንድን ነህ? እንደምናመሽ ሰለሞን። እንግዲህ አሁን የምገኘው ኢንዲፔንደንስ አቨኑ፣ ኢንዲፔንደንስ ጎዳና ላይ ነው። ነጻነት ጎዳና ማለት ነው። አዎ ነጻነት ጎዳና በጣም ታሪካዊ ነው። የዛሬ ሀምሳ አመት ገደማ ነው እንግዲህ ጥቂት ቀናት ቀሩታል። በእርግጥ ዶክተር ማርቲን ሉተር ኪንግ፣ እነ ዶርቲ ሃይት እነ ሮዛ ፓርክስ ወደ ሁለት መቶ ሀምሳ ሺህ የሚሆኑ አሜሪካውያን ለጥቁር ሕዝቦች እኩልነት መብት በዋሽንግተን ዲሲ በዚህ አሁን በሚገኝበት አደባባይ ህዝባዊ ሰልፍ ያካሄዱበት ነው። አካባቢው በሙሉ በሰው ተጥለቅልቋል። አሁን ዙሪያዬን በሙሉ በቀኜ በኩል የአክሱም ሐውልትን የሚመስለው የዋሽንግተን ሞኒመንት ሐውልት አለ። ሕዝቡ እንግዲህ በርካታ ጊዜውን ያማከሉ ጥያቄዎችን ይዞ ነው። አሁን በብስክሌት ጉብኝቱን እንድታችው በፊት ለፊቴ እንግዲህ በጣም በርካታ ሰዎች ናቸው። ቲሸርቶች ለብሰዋል። የዶክተር ማርቲን ሉተር ኪንግን ምስል የያዙ ዊአርዋን አንድነን የሚሉ ቲሸርቶች የለበሱ ሰዎች ይታዩኛል። በስፋት ደግሞ የሚታየው ሰዎች የያዟቸው መፈክሮች አሉ። ኤቨን ማርቲን በቅርቡ እንደሚታወቀው ጆርጅ ዚመርማን በተባለ በአካባቢ ጠባቂ የተገደለ ፍሎሪዳ ታዳጊ ወጣት ፍሎሪዳ ውስጥ አ ፍትህ ያስፈልገዋል የሚሉ ቲሸርቶችን እንዲሁም መፈክሮችን የያዙ ሰዎች ናቸው ያሉት። እንግዲህ መለስ ብለን አስራ ዘጠኝ መቶ ስልሳ ሶስት እንደ አውሮፓውያን ዘመን አቆጣጠርን እና ዛሬን በምንመለከት ጊዜ አሜሪካ የተለየች ሀገር ነች። በእርግጥ እንግዲህ የዛሬ ሀምሳ አመት ጥቁር ህዝቦች ድምጽ መስጠት አይችሉም ነበር፣ በምርጫ መሳተፍ አይችሉም። አስራ ዘጠኝ መቶ ስልሳ አራት እንደ አውሮፓውያን ዘመን አቆጣጠር ነው ይሄ መብት የተፈቀደላቸው። ስለዚህ ባለፈው ሀምሳ አመት አሜሪካ ብዙ ጉዞ ተጉዛለች ግን የሚቀሩ የማህበረሰብ ፍትህ ጥያቄዎች እንዳሉ ነው ከቲሸርቶቹም ካነጋገርኳቸው ተሳታፊዎችም እየተረዳሁ በ እንደዚህ በስም በዝርዝር ያነሷቸው ጥያቄዎች ካሉ አዎ በዝርዝር ያነሷቸው ጥያቄዎች እንግዲህ አንደኛው የፍትህ ጥያቄ ነው ሁለተኛው የስራ እድል ማግኘት ነው ሶስተኛው ደግሞ በአሜሪካ ምጣኔ ሀብት ፍትሀዊ የሆነ ተሳትፎ እንዲኖራቸው የተለያዩ ዘሮች ፆታን ያማከለ ዘርን ያማከለ ልዩነት እንዳይኖር የሚጠሩ መፈክሮችን፣ ድምፆችን ነው የሚያሰሙት ያሉት። በተጓዳኝ ደግሞ አሜሪካውያን በተለይ የተመሳሳይ ፆታ ፍቅረኞች መብት እንዲከበር የሚጠይቁ፣ የእስር ቤት ሁኔታዎች እንዲሻሻሉ ለብቻቸው የሚታሰሩ እስረኞች እንዲሁም ዘርን ያማከለ የፍትህ ስርዓት እንዳይኖር የሚጠይቁ ሰዎች ሁሉ ያለበት ነው። ስለዚህ አሁን የምትነግረኝ በዘር ላይ የተመረኮዙ ብቻ ሳይሆን አጠቃላይ የሆኑ ስፋት ያላቸው ማህበራዊ እኩልነትን የሚጠይቁ ጥያቄዎች ናቸው፣ ከዘር ጥያቄ ወጣ ያሉም ናቸው ማለት ነው? አዎ፣ የማህበራዊ ፍትህ የመብት ጥያቄዎች የጾታ ጥያቄዎች እንዲሁም ደግሞ አንዳንድ ሰዎች አስተሳሰባቸውን ለምሳሌ የጽንስ ማቋረጥ እንዲቆም የሚፈልጉ ሰዎችን ብቻ የሚያምኑበትን ነገር አሜሪካውያን ወደ አደባባይ ይዘው መብት ይከበር እያሉ ድምጻቸውን ያሰሙበት እለት ነው። ይሄ ሀምሳኛው የማርች ኦን ዋሽንግተን የሚባለው በዋሽንግተን ዲሲ የዛሬ ሀምሳ አምስት የተካሄደው የ ሰብአዊ መብት ሰልፍን በለው። ስለዚህ ተቃዋሚ ሀሳቦችም ቀርበውበታል ማለት ነው። የፅንስ ለምሳሌ መቋረጥን የሚደግፉና የሚቃወሙ የመሳሰሉትን ማለት ነው። የተመሳሳይ ፆታንም ግንኙነት የሚደግፉና የሚቃወሙ አይነት ማለት ነው። አዎ ህብር ያለው ነው። እንግዲህ አስተሳሰባቸውን አደባባይ ይዘው በሰላማዊ መልኩ ሰዎች ሀሳብ የሚቀያየሩበትና መብቶች እንዲከበሩ የሚጠይቁበት ነው። አሁን የምገኘው የሁለተኛ ዓለም ጦርነት መታሰቢያ ነው። እንግዲህ በታሪክ ሊንከን መሞሪያል ፊት ለፊት ይታያል። የሊንከን መታሰቢያ ነው። እዚህ እኔ ካለሁበት ወደ ሀምሳ ሜትር ቢርቅ ነው ዶክተር ማርቲን ሉተርኪንግ የዛሬ ሀምሳ አመት አይሀበ ድሪም ህልም አለኝ ንግግራቸውን ያደረጉት። በርካታ ሰዎች እዚህ ተሰብስበው የተለያዩ መፈክሮችን ይዘው እንግዲህ ድምጻቸውን በማሰማት ላይ ነው የሚገኙት። ዛሬ ከተነገሩ ንግግሮች መካከል የምታስታውሳቸው ነገሮች ይኖራሉ? እዛ አካባቢ ወይም ደግሞ አንተ በቅርብ የተከታተልካቸው? እንግዲህ ዛሬ ከተደረጉ ንግግሮች በርካታ የሲቪል ራይትስ ወይም የማህበረሰብ ፍትህ አቀንቃኞች ንግግር አድርገዋል። አስቀድመን ከተጠቀስካቸው በተጨማሪ ኬስ ጄሲ ጃክሰን ባደረጉት ንግግር ህልሙ እስኪሳካ ድረስ እንቀጥላለን፣ ህልማችንን ማለም አናቆምም የሚል ንግግር አድርገዋል። በስፋት ደግሞ የማህበረሰብ ፍትህ ጥያቄ ሆኖ ፎቶ የሚታየው ትሬቨን ማርቲን ቤተሰቦችን እንዲሁም በአሜሪካ ፍትህ እንዲኖር ወጣቶች፣ ታዳጊ ሕፃናት ፍትህ ስርዓቱ ውስጥ ከለላ እንዲያገኙ የሚጠይቁ ንግግሮችን አድርገዋል። እንግዲህ በመድረክ ላይ ከተነገሩት ንግግሮች ውጭ ደግሞ ሰዎች እንደዚህ በቡድን በቡድን እየሆኑ እርስ በርስ አንዱ ንግግር የሚያደርግበት ሌሎቹ የሚያደምጡበት የማህበረሰብ መድረክም የተፈጠረበት ነው። ሄኖክ፣ በሰሞኑ ዝግጅቶቻችን ተጨማሪ እና ዘርዘር ያሉ ዘገባዎችን ይዘህልን እንደምትመጣ እንጠብቃለን። ለዛሬ በጣም አመሰግናለሁ። መልካም ጉብኝት፣ መልካም ቆይታ። ሄኖክ፣ በጣም አመሰግናለሁ። ሰላም